ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መጪው ምርጫ ነጻና ዲሞክራሲያዊ እንዲሆን ከአሁን ቀደም የአገሪቱ ምርጫዎች ላይ የታዩ ጉድለቶችን በሚያርም መልኩ መካሄድ አለበት ሲሉ የኢትዮጵያ ፕሬዝደንት አሳሰቡ። ከተአማኒና ተቀባይነት ያለው እንዲሆን በፖለቲካ ድርቃንና የምርዓተ ሕዝቡን ተሳትፎ ያደረገበት እንዲሆን ይደረጋል። ፕሬዚዳንት ሳህለወርቅ ዘውዴ ናቸው። ዛሬ ለተከፈተው የአገሪቱ ፓርላማ ካሰሙት ንግግር የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ትናንትናና ከትናንት በስቲያ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አጣዬ አካባቢና በኦሮሞ ብሔረሰብ ዞን አጎራባች ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መምጣቱን የጸጥታ ኃይሎችና ህብረተሰቡ ገልጸዋል። ሙሉ ዘገባው በመጽሔት ክፍለ ጊዜ ይቀርባል። ማህበራዊ ኃላፊነታቸውን በማይወጡ የመገናኛ ብዙኃን ላይ መንግስት እርምጃ መውሰድ አለበት ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ጠይቀዋል። የዚህንም ዝርዝር ይዘናል። ለምሽቱ ካሉን ዜናዎች መካከል በመላ ኢትዮጵያ ከሚገኙ 11 ከተሞች 22 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ የተያዘው እቅድ ስራ መጀመሩን የሚኒስቴር መስሪያ ቤቱ አስታውቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር በትግራይ መቀሌን ጎብኝተዋል፣ የሚሉትና ሌሎችም አሉን። ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ መስከረም 26 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከብድና ቆንጅታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኒክ እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ያለም ዜና በመላው ኢትዮጵያ ከሚገኙ 11 ከተሞች 22 ሺ የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ስራ መጀመሩን መጀመሩን የሰራተኛና ማህበራዊ ጉዳይ ሚኒስቴር አስታውቋል። እቅዱን በተመለከተ ማብራሪያ የሰጡት የሚኒስቴር መስሪያ ቤቱን የህዝብ ግንኙነት ኃላፊ አቶ ደረጀ ታዬ ስለ እቅዱ እንደሚከተለው ለአሜሪካ ድምፅ አብራርተዋል። በተለያየ ምክንያት ከቤታቸው ተፈናቅለው በጎዳና ላይ የሚተዳደሩ ህጻናት፣ አረጋውያን እና ሌሎች ሌሎች የህብረተሰብ ክፍሎች አሉ። እነኚህ በአስራ አንድ ከተማ ውስጥ መስተዳድሮቹን ጨምሮ ማለት ነው። ዘጠኝ ክልሎች ፕላስ ደግሞ ሁለቱ መስተዳድር አዲስ አበባ እና ድሬዳዋን አካቶ አስራ አንድ ከተሞችን ከእነኚህ በጣም በጣም በችግር ላይ ያሉትን ህጻናት ወደ ሀያ ሁለት ሺህ የሚሆኑ ሀያ ህጻናትን ወደ ማገገሚያ የተለያዩ ክፍሎች ለመውሰድ ከወርልድ ባንክ ጋር በቅንጅት መንግስት ነው የሚሰራው። ይሄ ሴፍቲኔት ስራዎች አሉ። መንግስት በሚያደርጋቸው ስራዎች እነኚህን ቅድሚያ በማንሳት ወደ ተለያዩ ማዕከላት ምቹ የሆኑትን ደግሞ ወደ ቤተሰቦቻቸው የመመለስ ያ ከመደረጉ በፊት ግን ይሄ የሪሃቢሊቴሽን ስራ ይሰራ የተለያዩ ስልጠናዎች በተለያየ ሱስም የተጠመዱ ከሆነ ወይ በተለያየ ነገር ያሉትን እነኝህን በማገገሚያ ውስጥ የተለያዩ ስልጠና በመስጠት ወደ ቤተሰብ የሚመለሱትን ቤተሰብ በመመለስ የተለያዩ ድጎማዎችን በማድረግ ትምህርት ቤት፣ ሌሎች ሌሎች ነገሮችን እንዲቀጥሉ ይደረጋል። አቶ ደረጀ አያይዘው ከጎዳና ላይ የተሰበሰቡት ህጻናት ተመልሰው ጎዳና ላይ እንዳይወጡ የሚያደርግ እቅድም እንደተያዘ ገልጸዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ዛሬ በትግራይ ክልል መቀሌ ጉብኝት አድርገዋል። አምባሳደር ሬይነር በጣም ፍሬያማ የሆነ ጉብኝት ማድረጋቸውን የገለጸው ከኤምባሲው የወጣው መግለጫ ከትግራይ ክልል ምክትል ፕሬዚደንት ከዶክተር ደብረጽዮን ገብረ ሚካኤልና ከትግራይ የንግድ ምክር ቤት አመራር ጋር መወያየታቸውን አውስቷል። በመቀሌ ዩኒቨርስቲ ፕሬዚደንት በተዘጋጀ ውይይት ላይም እንደተካፈሉ ነው መግለጫው ያመለከተው። ባለፈው ሳምንትም በኢትዮጵያ የተለያዩ ሀገሮች አምባሳደሮች በትግራይ ክልል ጉብኝት ማድረጋቸው ይታወሳል። የደቡብ ሱዳን መንግስትና የሽምቅ ተዋጊ ቡድኖች ባለፈው አመት የተደረሰውን የሰላም ስምምነት ተግባራዊ ለማድረግ ፈጥኖ መንቀሳቀስ አለባቸው ሲሉ በአገሪቱ የብሪታንያ አምባሳደር አሳሰቡ። አምባሳደር ክሪስቶፈር ትሮት በተለይ ለአሜሪካ ድምጽ በሰጡት ቃል የደቡብ ሱዳን ትኩረት ስርጭት በሰጡት ቃል ስምምነቱን የተፈራረሙ ወገኖች በቀጣዩ እንደ አውሮፓውያን የዘመን አቆጣጠር ህዳር አስራ ሁለት ይከናወናል ተብሎ ከታቀደውና ለረዥም ጊዜም ሲጠበቅ ከቆየ ሽግግር መንግስት ምስረት አስቀድሞ አንድ ወጥ የጦር ሰራዊት ማደራጀት አለባቸው፣ በክፍለ ግዛቶቹ ቁጥር ዙሪያ ያለውን አለመግባባት መፍታት አለባቸው ብለዋል። የፊተኛው ስምምነት ተጠናክሮ የተፈረመውን ስምምነት ፈራሚዎቹ ወገኖች እስካሁን ቁልፎቹን አንቀጾች በሙሉ ተግባራዊ ያለማድረጋቸው አሳዝኖኛልም ብለዋል። ሞዛምቢክ ውስጥ በመጪው ሳምንት ማክሰኞ ምርጫ ይከናወናል። ነገር ግን አማጽያን በምርጫ ዘመቻዎች ላይ የሚያካሂዱትን ጥቃት እያባባሱ በመሄዳቸው ህዝቡ ፍርሃት አድሮበታል። የረጅም ጊዜው ገዢ ፓርቲ ይህን ያህል ከባድ የምርጫ ውድድር ገጥሞት እንደማያውቅ የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ ባስተላለፈችው ዘገባ ገልጻለች። አዳነች ፍሳዬ ታቀርበዋለች። የሞዛምቢክ የምርጫ ውድድር ለረጅም ጊዜ በቆየው ገዢ ፓርቲ ፍሬሊሞና በተቃዋሚ ፓርቲ ሬናሞ መካከል የሚካሄድ ነው። ተንታኞች እንደሚሉት የምርጫው ሂደት ፍትሐዊነት ሊጎለው ይችላል የሚል ስጋት ይንጸባረቃል። ጃዝሚን ኦፐርማን ስለ አሸባሪነት ጥናት ያደርጋሉ ተንታኝም ናቸው። አይሆንም፣ ምርጫው ነጻም ፍትሐዊም አይሆንም። ዲሞክራሲንና ዲሞክራሲያዊ ጭብጥን አስመልክቶ የደቡብ አፍሪካ የልማት ማህበረሰብ የቆመለትን ዓላማ የሚጻረሩ በርካታ ምልክቶች እየተንጸባረቁ ነው። ያም ሲባል በኮንጎ ዲሞክራሲያዊ ሪፐብሊክ የሆነውን አይተናል። በዚምባብዌና በማላዊ የሆነውንም ተመልክተናል። በመሀሉ ህጎች ይለወጣሉ፣ በሂደቱም ጥቅሞች ይለወጣሉ። ስለሆነም የደቡብ አፍሪካ የልማት ማህበረሰብ የሞዛምቢኩን ምርጫ እንዴት እንደሚከታተሉት እናያለን። በመንግስትና በተቃዋሚው ፓርቲ የትጥቅ ክንፍ መካከል ለአስርተ ዓመታት ያህል ሲካሄድ የቆየውን ግጭት ለማቆም በቅርቡ የሰላም ስምምነት የተደረገ ቢሆንም የሚዘልቅ እንደማይመስላቸው የሰብአዊ መብት ተሟጋቾች ይናገራሉ። በሀገሪቱ ሰሜን ክፍል ምንነቱ ያልታወቀ ከባድ አመጽ እየተካሄደ ነው። በምርጫ ዘመቻዎች፣ በሰልፎችና መሰባሰቦች ላይ ጥቃቶች እየተፈጸሙ ነው። በጥቃቶቹም በመቶዎች የሚቆጠሩ ሰዎች እየተገደሉ ናቸው። በአሁኑ ወቅት የሚካሄዱት ጥቃቶች በሀገሪቱ ታይቶ በማይታወቅ መልኩ አስከፊ መሆናቸውን ተንታኞች ገልጸዋል በሀገሪቱ ሰሜን ክፍል የሚካሄደው የአመፅ እንቅስቃሴ በአካባቢው ችግር አልባ ምርጫ ለማድረግ የማይቻል ሊያደርገው እንደሚችል አዳነች እናመሰግናለን ለዘገባው አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካውያን ኃይሎችን ከሰሜን ሶሪያ ለማስወጣት ያደረጉት ትክክለኛ ውሳኔ ነው በማለት እየተሟገቱ ናቸው። የዩናይትድ ስቴትስ ኃይሎች መውጣት ከእነሱ ጋር በህብረት ሆኖ የሚዋጋውን በኩርዶች የሚመራ የሶሪያ ዲሞክራሲያዊ ኃይል ለአደጋ ያጋልጣል፣ ጸረ እስላማዊ መንግስት ቡድን ጦርነቱንም ይጎዳል ተብሎ እየተነቀፈ ነው። ከነዚህ ማለቂያ የሌላቸው ትርጉም አልባ ጦርነቶች ውስጥ መውጫ ችን ወቅቱ አሁን ነው። ብዙዎቹ ጎሳዊ ጦርነቶች ናቸው። ወታደሮቻችንን ማስወጣት አለብን። የምንዋጋው የራሳችንን ጥቅም ለማስጠበቅ የሚረዳን ከሆነና ድል የምናደርግበት ከሆነ ብቻ ነው ብለዋል ሚስተር ትረምፕ ማልደው ባወጡት የትዊተር መልእክታቸው ቱርክ፣ አውሮፓ፣ ሶሪያ፣ ኢራን፣ ኢራቅ፣ ሩሲያና ኩርዶች ሁኔታውን ገምግመው በየመንደሮቻቸው የያዟቸውን የአይሲስ ምርኮኞች ምን እንደሚያደርጓቸው መወሰን ይኖርባቸዋል ያሉት ፕሬዚደንት ትራምፕ እኛ ያለነው በ7000 ኪሎ ሜትር ርቀን ነው። አጠገባችን ዝር ቢሉ ግን እንደመስሳለን ሲሉ አክለዋል። የትረምፕ አስተዳደር ባወጣው መግለጫ ቱርክ በሰሜን ሶሪያ ጥቃት ዘመቻ ለማካሄድ በያዘችው እቅድ በቅርቡ ትንቀሳቀሳለች ነው ያለው። የፕሬዚደንት ትረምፕ ጠንካራ ደጋፊ የሆኑት ሪፐብሊካኑ ሴኔተር ሊንዚ ግራም ውሳኔውን ጥፋት የሚያስከትል ሲሉ አጥብቀው ነቅፈዋል። ሌላው ሪፐብሊካን ሴኔተር ማርኮ ሩቢዮም እንደዚሁ ከባድ ስህተት ሲሉ ውሳኔውን ነቅፈውታል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲን በከባድ ወንጀሎችና ጥፋቶች በክህደትም ጭምር ተጠያቂ ናቸው ሲሉ ተናገሩ። በዲሞክራቶች የሚመራው ዩናይት ስቴትስ ተወካዮች ምክር ቤት በፕሬዚዳንቱ ላይ የከፈቱትን ምርመራ መቀጠላቸውን ይታወቃል። ፕሬዚዳንቱ ትናንት ማምሻው ላይ በትዊተራቸው አማካኝነት አፈ ጉባኤ ፔሎሲ ተጠያቂ ናቸው ያሏቸውን ወንጀሎች በሕገ መንግስቱ አንድን ፕሬዝዳንት ከስልጣን ለማስወገድ የሚያበቁ ናቸው ሲሉም ተናግረዋል። ፕሬዚዳንቱ በአፈ ጉባኤዋ የሚመራውን ሂደት እንዲመሩ ኃላፊነት በሰጧቸው በተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር ዲሞክራቱ ኮንግሬስማን አዳም ሼፍ ላይ ነቀፋቸውን አጠናቅረውም ቀጥለዋል። ሚስተር ትራምፕ ከዩክሬኑ ከፕሬዚዳንት ከዩክሬይኑ ፕሬዚዳንት ጋር በቴሌፎን ያደረጉት ውይይት ኮንግሬስማን ሼፍ ያቀረቡትን መንገድ አስመልክተው ተቃውሞ ያሰሙት ትራምፕ አፈጉባኤዋ ስለ ሼፍ ውሸት እያወቁ ነው ሲሉም ተችተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን በአለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በአህዱ ሬዲዮ 94 ነጥብ 3 ላይ ደግሞም በናይል ሳት እስከ ምሽቱ አረሳት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ይሆናል። በዚህ አመት የሚደረገው ምርጫ ባለፉት የአገሪቱ ምርጫዎች የታዩ ጉድለቶችን ለማረም መንግስት ቁርጠኝነት እንዳለው የኢትዮጵያ ፕሬዚዳንት አስታወቁ። የምርጫውን ሂደት ለማደናቀፍ የሚፈጸሙ ተግባሮችንም መንግስት በሕግና በስርዓት እንደሚያስተካክል አክለው ገልጠዋል። ፕሬዚዳንት ሳህለ ወርቅ ዛሬ በአገሪቱ ምክር ቤት መክፈቻ ላይ ባሰሙት ንግግር በምጣኔ ሀብት መስክም በቅርቡ ይፋ የተደረገው አገር በቀል የምጣኔ ሀብት ማሻሻያ ፕሮግራም ተግባራዊ እንደሚደረግ አመልክተዋል። መለስካቸው አምሀ ንግግራቸውን ተከታትሎ ተከታዩን አድርሶናል። ፕሬዚዳንት ሳህለ ወርቅ ዘውዴ ዛሬ ለሕዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት አባላት የጋራ ስብሰባ ያደረጉት ፖሊሲ አመላካች ንግግር በአገሪቱ ከአንድ ዓመት በፊት የተጀመረውን ለውጥ ስር ለማስያዝ ጠንካራና ሁሉን አቀፍ እንቅስቃሴዎች የሚደረጉበት እንደሆነ የሚጠቁም ይመስላል። ያለፈው አንድ ዓመት ተኩል ጊዜ በኢትዮጵያ ፖለቲካ፣ በዴሞክራሲ፣ በሰብአዊ መብቶች አያያዝ በፍትሐዊ ተጠቃሚነት በፍትሕ ሥርዓትና በኢኮኖሚ እንቅስቃሴ የነበረውን ሀገራዊ ጉድለት ማስተካከል የተጀመረበት ጊዜ እንደሆነ አስታውሰው 2012 ዓ ም የለውጡ ጉዞ የተሻለ መሠረት የምናስይዝበት ይሆናል ብለዋል። የፖለቲካ ሥርዓቱን ዴሞክራሲያዊ ለማድረግ ከሚወሰዱ እርምጃዎች መካከል በዚህ ዓመት እንደሚካሄድ የሚጠበቀው አገር አቀፍ ምርጫ አንዱ እንደሆነ ጠቁመው መንግሥት ለዚህ ያለውን ቁርጠኝነት አመልክተዋል። የምናካሂደው ምርጫ በተቻለ መጠን ባለፉት ምርጫዎች ያጋጠሙንን ግድፈቶች በሚያርም መልክ እንዲከናወን፣ ነፃና ዲሞክራሲ ሆኖ ተአማኒና ተቀባይነት ያለው እንዲሆን፣ በፖለቲካ ድሊቃንና የምልአተ ሕዝቡን ተሳትፎ ያረጋገጠ እንዲሆን ይደረጋል። እነዚህም ሶስት አስፈላጊ ጉዳዮች ለማሳካት የመንግስት ቁርጠኝነትና ዝግጅት ብቻውን በቂ የኢትዮጵያ ህዝብ፣ የፖለቲካ ድርጅቶች፣ የሚዲያ ተቋማት፣ የስልጣኑና የሲቪክ ድርጅቶች ቀናነት፣ ተሳትፎና ለአንድ ሀገራዊ ዓላማ መስራት ወሳኝ ነው። የዚህን ዓመት ምርጫ ካለፉት ምርጫዎች የተሻለ ዴሞክራሲያዊ ማድረግ ከተቻለ ቀጣዮቹ የፖለቲካ ሂደቶች በጠንካራ መሰረት ላይ እንዲመሠረቱ ለማድረግ እድል እንደሚሰጥ ያስገነዘቡት ፕሬዚዳንቷ ይህንን ሂደት ለማሰናከል የሚፈጸሙ ህገወጥ ተግባራትን ለመግታትና ለመግራት መንግስት ቁርጠኝነቱ እንዳለው ጠቁመዋል። መንግስት ምርጫው ያለፉ ግድፈቶችንና ግድፈቶችን በሚያርመል እንዲከናወን ነፃና ዴሞክራሲያዊ ተአማኒና ተቀጣይነት ያለው እንዲሆን እንዲሁም የፖለቲካ ሊቃነና መላ ህዝቡን ተሳ ያረጋገጠ እንዲሆን ከመስራት ባሻገር ሂዶ ሂደቱን ለማሰናከልና ለማድሰት የሚከናውኑ ህጎች ተግባራትን በህግና በስርዓት የሚያስተካክል ሲሆን፣ ፕሬዚዳንት ሳህለ ወርቅ ዘውዴ ለሁለቱም ምክር ቤቶች የጋራ ስብሰባ ባደረጉት ንግግራቸው ሰፊ ትኩረት የሰጡት በምጣኔ ሀብቱ መስክ ይከናወናሉ ስላሏቸው የለውጥ ተግባራት ነው። የምጣኔ ሀብቱ የለውጥ ጉዞ የሚመራበት መርሃ ግብር ወይንም ፕሮግራም በጠቅላይ ሚኒስትር አብይ አህመድ በተቋቋመው ኮሚቴ በቅርቡ ይፋ በተደረገው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም እንደሆነም በንግግራቸው አመልክተው ማሻሻያው የሚያተኩርባቸውን ጉዳዮች ዘርዝረዋል። የመጀመሪያው የማክሮ ኢኮኖሚ መዛባትን ማስተካከል ሲሆን፣ ሁለተኛ ደግሞ ኢኮኖሚ መዋቅሮችን ማሻሻል። የኢኮኖሚ መዋቅር ማሻሻያ ፕሮግራሙ የኢንቨስትመንት ከባቢ ሁኔታ፣ የሀይል አቅቦችን፣ የቴሌኮም ዘርፍን ማሻሻልንና የሎጂስቲክ ስርዓትን ማቀላጠፍን ሶስተኛው የማሻሻያ ፕሮግራሙ ትኩረት ደግሞ የኢኮኖሚ ዘርፍ ማሻሻያ ነው። እርሱም የግብርና ምርታማነትን፣ የአምራት ዘርፉንና የቱሪዝም ዘርፍን ለማሻሻል እንዲሁም የሚያስገኘውን የውጭ ምንዛሪ ሀብት ለማስፋት የአገልግሎት ዘርፉ ለማጠናቀቅ ትኩረት ይሰጣል። ፕሬዚዳንቱ እንዳሉት በ2011 በጀት ዓመት ማክሮኢኮኖሚውን ኢኮኖሚውን ወይም አብይ ኢኮኖሚውን ከማቃናት አኳያ የተጀመሩ የተጠናከረ የገቢ ማሰባሰቢያ ሥራ ከልዩ ልዩ ምንጮች ለልማት የሚያግዝ የውጭ ምንዛሬ የማሰባሰብ ተግባር የውጭ ብድር ጫናን ለማቃለል የዕዳ ማሸጋሸግ ድርድር ሥራዎችና የኤክስፖርት ገቢን በ2012 የማጠናከር ጥረት የበለጠ ተጠናክሮ የሚቀጥል ይሆናል። መንግሥት የውጭ ምንዛሬ ያገኝባቸዋል ተብለው ከሚጠበቁ ምንጮች አንዱን በተመለከተም ፕሬዚዳንት ሳህለወርቅ ይህንን ጠቅሰዋል። ያዝነው የበጀት አመት የተመረጡ የመንግስት የልማት ድርጅቶችን በከፊል ወይም በሙሉ ወደ ግል የማዛወሩ እንዲሁም በመንግስትና በግሉ ዘርፍ አጋርነት የሚሰሩ ፕሮጀክቶች የመተግበሩ ስራ ተጠናክሮ ይቀጥላል። በቴሌኮም ሴክተር እንዲሁም በሱፐር ኮርፖሬሽን ስለሚገኙ የተወሰኑ ኩባንያዎች እና ፕሮጀክቶች በዚህ አመት በከፊል ወይም በሙሉ ወደ ግል የሚዛወሩ ይሆናል። ፕሬዚዳንቷ በንግግራቸው በተያዘው የበጀት ዓመት ከኢትዮ ቴሌኮም ሌላ ሁለት ኩባንያዎች የቴሌኮም አገልግሎት እንዲሰጡ ለማስቻል የኢትዮጵያ ቴሌኮሚኒኬሽን ባለሥልጣን የግል ኩባንያዎችን እንደሚያወዳደር ገልጸዋል። የመንግስት የልማት ተቋማትን ወደ ግል ዘርፍ ለማዞር በሚደረገው ሂደት ከፍተኛ ጥንቃቄ እንዲደረግ አንዳንድ ዕውቅ የምጣኔ ሀብት ተመራማሪዎች እየመከሩ ይገኛሉ። ፕሬዚዳንቷ በሌሎች ዋና ዋና የለውጥ ዘርፎች ያደረጉትን ንግግር በሌላ ዝግጅት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃን ለአብይ ርዕስ ዘገባው እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ደግሞ ማህበራዊ ኃላፊነታቸውን በማይወጡ ሚዲያዎች መገናኛ ብዙሃን ማለት ነው ላይ መንግስት እርምጃ መውሰድ አለበት ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ጠይቀዋል። የኢትዮጵያ ብሮድካስት ባለስልጣን ዋና ዲሬክተር ዶክተር ጌታቸው ድንቁ በበኩላቸው አሁን ባለበት ሁኔታ የሚቀጥል ነገር የለም። ሳይንሳዊ ትንተናዎችን በመስጠት ወደ እርምጃ እንገባለን ብለዋል። የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከተለያዩ የህብረተሰብ ክፍሎች ጋር በሚዲያ ነጻነትና አጠቃቀም ዙሪያ ምክክር አድርጓል። አስቴር ምስጋናው ዝርዝሩን ይዛለች። ባሳለፍነው ሳምንት መጨረሻ የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከለውጡ በኋላ የሚዲያ ነጻነትና አጠቃቀምን መነሻ ያደረጉ ሀሳቦችን በማንሳት ከተለያዩ የህብረተሰብ ክፍሎች ጋር የምክክር መድረክ አካሂዶ ነበር። በመድረኩ የተገኙት አንዳንድ አስተያየት ሰጪዎች በኢትዮጵያ በአሁኑ ሰዓት የሚዲያ ነጻነት ቢኖርም ማህበራዊ ኃላፊነትን ከመወጣት አኳያ ግድፈት ያለባቸው ሚዲያዎች እንዳሉ ጠቁመዋል። በጣም በጣም ነው የሚያሳዝን አንድ ሀገር እኳ አይመስልም ያለን። የክልል ሚዲያዎችን ቢታዩ ፕራይቬት ጣቢያዎችን ቢታዩ በጣም ነው የሚያሳዝን። በጣም ታጋሽ ህዝብ፣ ሃይማኖተኛ ህዝብ በመኖሩ ነው እንጂ በሚደረገው ነገር አልቋል። የብሔር ተኮር ሆኖ መደራጀታቸው መገናኛ ብዙሃን በራሱ አንድ ችግር ነው የሚለው መሰረታዊ ጥያቄ ሆኖ እንዴትስ መፍታት ይቻላል? ይሄን እንዴት ነው ለማስተካከል የሚቻለው? የውክልና ጦርነት በግልጽ የከፈቱ መገናኛ ብዙሃን አሉ። በተጨባጭ አንድን ብሔር ጨቋኝ በዝባጅ አድርገው አሁንም የውሸት ትርክት እየተረኩ ያሉ መገናኛ ብዙሃን አሉ በእናንተ በኩል ደግሞ በተለይ ለብሮድካስት ባለስልጣን ነው በግልጽ ጥያቄን ማቀርበው ከነሐሴ ወር ጀምሮ 24 ሰዓት ቀረጻ እያደረግን በተሻለ አቅም ባለው የመረጃ ማከማቻ መሳሪያ ትንተና እየሰራን ነው ብላችኋል ሀገር ፈርሶ ከተበታተነ በኋላ ነው ወይ የትንተና ውጤታችሁን ይፋ አድርጋችሁ እርምጃ የምትወስዱት አዋጅ ቁጥር 533 ዝባር 99 ላይ ያስቀመጠውን አፍራሽ ጦርነት ቀስቃሽ የተዛባ ትርክት የሚነዙ መገናኛ ብዙሃን የተከለከሉ ናቸው የሚለውን የሚፈጽም እና የሚተገብር ሆኖ አላገኘሁትም። ምናሌ መኖሩ በራሱ ለእኔ ትርጉም የለውም። የኢትዮጵያ እናቶች በአሁኑ ሰዓት በጣም የምናለቅስበት ልናገር ምፈልገው አንደኛ እነዚህ በተለይ የግል ሚዲያ የተባሉት በተለያየ የታሪክ ስህተት ነገ ኢትዮጵያ እንዳትመለስ በጣም ነው እኔ ማዘን። እኔ እንኳን ብዙ ያልተማርኩት በማነባቸው መጽሐፍት ውስጥ እንኳን ሳገኘው አለቅሳለሁ። ለምንድን ነው ታሪክ ሲሰሳት ዝም ብሎ የሚያይ? ማን ነው የሚያርመን? ማን ነው የሚያስተካክለን? እንደ ስንዴውና እንደ ስኳሩ ከውጭ ምጡልን ምሁራን። ቱር ሚኒስቴር፣ አሁን እርሶ ያሉበት ዘመን ለልጆቹ አይሆን፣ ወደ ልጆቹ አይሄዱ፣ ወደ አባቶ አይሄዱ። ይህ ዘመን ያደራ ዘመን ነው፣ የታሪክ ዘመን ነው። በዚህ ሰዓት የምትጠየቁ እናንተ ናችሁ። የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ አሁን ባለው ሁኔታ የሚቀጥል ነገር የለም ሲሉ ተናግረዋል። ብሮድካስት ባለስልጣን በህግ የተሰጠውን በእርግጠኝነት እነግራችሁ ነገር ወይ የተሰጠውን ኃላፊነት ይሰራል ወይ ደግሞ እኛ አልቻልንም ብለን ኃላፊነታችን መልቀቅ አለብን እንጂ የህዝብ አደራ ነው። ይሄን ነገር እንድናደርግ ነው እዚህ ጋ የተቀመጥነው። እያደረግን ያለናቸው ነገሮች አሉ በሁሉም በጠቃቀሳቸው ዘርፎች አንደኛ የፖለቲካ እንዳይሆን ውሳኔው፣ ሳይንሳዊ የሆነ ትንተን አድርገን እሱ ላይ ተመስርተን መጀመሪያ እያንዳንዱን ሚዲያ ግብረ መልስ እንስታው። ይሄን ማድረግ አሁን እንጀምራለን። በአንድ ሳምንት ውስጥ በደንብ የተተነተነ ማለት ነው። እዚህ ጋር ሙያዊ ነው፣ እዚህ ጋር ሙያዊ አይደለም፣ እዚህ ጋር እንዲጎሎታል፣ ወደፊት ይስተካከል። ከዛ ጀምረን የማይስተካከሉት ላይ ግን በበቂ ስለተነጋገርን በሰጠነው ማሳሰቢያ መሰረት መስተካከል ስላልቻለ አሁን ጠበቅ ወዳሉት ነገሮች እንገባለን። ግን እኛም ለምንወስደው እርምጃ ኃላፊነት ሊኖርብን ይገባል። ማስረዳት መቻል አለብን። ማብራራት መቻል አለብን። ለዛ ነው እኛ ጋር ያለውን ነገር የምናደራጀው። መሳሪያ አለ ሰባ ስምንት ሚሊዮን ብር የተገዛ ሚረዳን ሁሉንም ሚዲያዎች የሚያስተላልፉትን ነገር መዝግቦ ሚይዝ እሱ ላይ ተመስርተን ትንተና እናደርጋለን። ዶክተር ጌታቸው አክለውም የሥነ ምግባር ጉድለት ያለባቸው ጋዜጠኞችም ስልጠና ለመስጠት መዘጋጀቱን ነው ያብራሩት። ጋዜጠኞቻችን ከዓለም አቀፍ ተቋማት ጋር አሁን እየተቀናጀን ጠበቅ ጠበቅ ያሉ ስልጠናዎችን እንዲያገኙ ሰርቲፋይድ እየሆኑ እንዲሄዱ በኋላ ደግሞ በሙያ ማህበራቸው ጋዜጠኛ የሆነውና ያልሆነውን ወደ መለየት እንዲመጡ አክቲቪዝም እና ጋዜጠኝነት እንዲለዩ ስራ ጀምረናል። በአሁኑ ሰዓት በኢትዮጵያ ውስጥ ሀያ ዘጠኝ የህዝብና የግል የቴሌቪዥን ጣቢያዎች ሲኖሩ የማህበረሰብ ሬዲዮኑን ጨምሮ ከሰባ በላይ የሬዲዮ ጣቢያዎች እንደሚገኙ ተገልጿል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ባህርዳር ሚኒስቴርን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እንሻገር። ትናንትና ከትናንት በስቲያ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አጣዬ አካባቢና እንዲሁም በኦሮሞ ብሔረሰብ ዞን አጎራባች ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መምጣቱን የጸጥታ ኃይሎችና ና አንዳንድ የህብረተሰቡ አባላት ገለጡ። ይላል የወረዳው አስተዳደርና የጸጥታ ጽህፈት ቤት ኃላፊ ተኩሱን የሚተኩሱት መትረየስና አልሞ መቺ መሳሪያ የያዙ ታጣቂዎች ናቸው ማለታቸውን ጠቅሰን በትናንትናው ምሽቱ የዜና አወጃ ማሰማታችን ይታወሳል። ለአሜሪካ ድምፅ አስተያየታቸውን የሰጡ በወረዳው የካራ ቆሬ አካባቢ ነዋሪ ውጥረቱ እንዲያገረሽ የሚያደርጉ አዝማሚያዎች ስለሚስተዋሉ በአካባቢው አስተማማኝ የጸጥታ ኃይል እንዲሰፍን ጠይቀዋል እንዲሰፍር ጠይቀዋል። በሌላው የወረዳው ክፍል በማጀቴ አካባቢም ዛሬ ማለዳ ላይ የጥይት ድምፅ መሰማቱን እንዲሁ ተመሳሳይ መረጃዎች ያስረዳሉ። መስፍን አራጊ ነው የተከታተለው። የኤፍራታና ግድም ወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ምናሴ ሸዋቅና በአጣዬ ዙሪያ ይሰማ የነበረው ተኩስ መቆሙንና አንጻራዊ መረጋጋት መስፈኑን ጠቅሰዋል። አሁን አጣዬና አካባቢው የተረጋጋ ነው። አሁን ተኩስ የለም። ግን ያው ህብረተሰቡ ከአሁን አሁን ይፈነዳል፣ ይተኮሳል በሚል ትንሽ ስጋት አለ። እና ደግሞ ወደ ማጀቴም አካባቢ ትንሽ ተኩስ አለ የሚባል ነገር አለ። እኛ ስለሚርቀን እሱም ብዙ ማረጋገጥ አልቻልንም። ወደ ማጀቴ ደውዬ ያገኘኋቸው ነዋሪ ጠዋት ገደማ የጥይት ድምጽ በርቀት ይሰማ እንደነበ ነበር አረጋግጠውልኛል። ጠዋት ላይ ጀምረው ነበረ ያው ዝም ብሎ ነው። የለም። የት አካባቢ ነበረ የተተኮሰው? ሞሎ አካባቢ ነው። ከማጀቴ ከከተማው ይርቃል። ሞሎ? አዎ፣ ቢያንስ ሶስት ኪሎ ሜትር አራት ኪሎ ሜትር ነው። ብዙ ቆየ የተኩሱ? አልቆየም። የለም። ሌ የተወሰነ አንድ ሁለት ሶስት ደቂቃ ያው ዝም ብሎ እንትናቡ ወደ ጀነራል ምን ይመግላለን እንትናለ ። አሁን ህብረተሰቡ የንግድ ልውውጡ የሱቅ ቀጥሏል? አዎ፣ ዛሬ ዝም ብሎ እየሰራ ነው። ገበሬው ምን ለወር በትናንቱ ዘገባችን በተለይ የንግድ ሱቆ መዘጋታቸውን ጠቅሰን ነበር። ኢንስፔክተር ምናሴ የዛሬው እንቅስቃሴ ከትናንቱ የተሻለ ነው ሲሉ ያረጋግጣሉ። ዛሬ ስቆችም ብዙ የተዘጉ አለ? አይመስለኝም። ሁሉም ላይጀምር ይችላል ስራ ግን ከተማው ሙሉ በሙሉ እንደዛ ተዘግቷል ማለት አይቻልም። በአንጻሩ አሁንም ህዝቡ ከስጋት ነጻ አይደለም። በርካታ ስቆችም እንደተዘጉ ነው የሚሉም አልጠፉ ከተማ አሁን ጠጥ ያለ ነው። ግን መኪኖች አሁን ያልፋሉ መስመሩ ደህና ስለሆነ መለለሳሉ እንጂ ብዙ ለስራ የተነሳሳ ሰው የለም። አንተ በምትኖርበት አካባቢ የተከፈተ ስ ማስጠንቀቅ የለም፣ የለም። በሌላ በኩል በካራ ቆሬ አካባቢ የሚገኙ ነዋሪዎች የጸጥታ ስጋት ስላለብን አስተማማኝ ኃይል በአካባቢው ሊኖር ይገባል ሲሉ ጠይቀዋል። ልዩ ኃይልም ወታደሩም ያለው አጣዬ አካባቢ ብቻ ነው። በእኛ ጋር ያው ህብረተሰቡ ብቻ ነው ያለው። ባለፈውም የደረሰበት አደጋ ስለሆነ ብዙም አቅሙ የለው በአሁኑ ሰዓት እና ከመንግስት በኩልም የሚደረግ ከለላ ነገር እስካሁን የለም። ማን ነው የእናንተ ዞን? አሁኑ ልዩ ቀበሌ ካራ ቆሬና ሰር ምንም ሰርቪስ አይሰጥም። ዝግ ነው። መኪና ያልፋል። አሁን መኪና ሲያልፍ ሰማኝ ብዬ ነው። መኪና ያልፋል። ለንግድ ተቋማቶች ዝግ ናቸው። ኢንስፔክተር ምናሴ ለዚህ ምላሽ አላቸው። መረጃ አለን። ጠዋት ላይ የደረሰ መረጃ ነው። ለመከላከያ ሪፖርት ደርሷቸዋል። ማጀትም ገብተዋል። እዛ አካባቢም ሰራዊት እንደሚያሰማሩ ነው የገለጹልን። በሁለቱ አጎራባች ዞኖችና ወንድማማች ህዝቦች መካከል ተፈጠረ ስለተባለው ግጭት የሁለቱንም ዞኖች ዋና አስተዳዳሪዎች በስልክ አናግሬያቸው ነበር። ተፈራው እንድማገኘው ነው የሚባለው፣ የሰሜን ሸዋ ዞን ዋና አስተዳዳሪ ነው። በቅርቡ በሰሜን ሸዋ እና በኦሮሞ ብሔረሰብ አስተዳደር ዞኖች በሚገኙ አካባቢዎች የውጥረቱ ምክንያት ይታወቃል። በሁለቱ አጎራባች ዞኖች አካባቢ ያለው ችግር፣ በነገራችን ላይ ይሄ ለሶስተኛ ጊዜ ነው በዚሁ አካባቢ ተመሳሳይ ጥቃት ሲፈጸም። ዋናው ጉዳይ ያው የአማራ ክልልን የትርምስ ማዕከል ለማድረግ የሚፈልጉ ወገኖች ይህንን አካባቢ እንዳንድ ፖቴንሺያል ኤሪያ እየተመለከቱት ነው አሁን ያለው መነሻው አካባቢ ላይ ቋሚ የጸጥታ ችግር ስላለ ይህን የጸጥታ ችግር እና የህብረተሰቡን ሰላምና ደህንነት ማስጠበቅ ስላለበት ሁለቱም ዞኖች የአማራ ክልል መንግስት የሚያስተዳደራቸው አካባቢዎች በመሆናቸው የአማራ ክልልን ህዝቦች ሰላምና ደህንነት የሚጠብቅ የአማራ ክልል ልዩ ሀይል ፖሊስ በአካባቢው አለ። ነገር ግን ወደሚኖሩበት ካምፕ አካባቢ ማንነቱ ያልታወቀ የት የት አካባቢ ማለት ነው? አጣዬ አካባቢ ማለት ነው። እና እዛ አካባቢ በነገራችን ላይ እነዚህ አምስት ኪሎ ሜትር በግራም በቀኝም ዋናው መንገድን ተከትሎ ከአሁን በፊት በተፈጠረው ችግር ምክንያት መሳሪያ ይዞ መንቀሳቀስ እንደማይፈቀድ ተገልጾላቸዋል ይታወቃል። ነገር ግን በማን አለብኝነት ማንነቱም አይታወቅም፣ እነዚህን ሁኔታዎች ጥሶ እዛ አካባቢ ላይ ሙሉ ትጥቅ ይዞ ይመጣል። ማንነቱን ሲጠየቅና እንዲቆም ሲያደርጉም መቆምም ማንነቱንም ለማሳወቅ አልፈለገም። ይልቁንም ተኩስ ይጀምራል። ራሱን በመከላከል ልዩ ኃይሉ ምላሽ ሰጥቷል። በዚህ ምክንያት አንድ ታታቂ ሲመጣ በሱ ምክንያት የተነሳ መቆጣት ነው። እንዲህ አይነት ነገር መነሻ ሆነ የሚባል እስካሁን በነበረው ግጭት ወደ አምስት የሚሆኑ የሰው ህይወት ጠፍቷል። የመቁሰል አደጋም አለ። ምን ያህል ይሆናል የሚለው ለት መረጃ ሲደርሰን እንዲህ ይፋ እናደርጋለን። የሞቱት ሰዎች ከየት አካባቢ እንደሆኑ ይታወቃሉ? ከሁለቱም ወገን ይሞታል። ለጊዜው ያለው መረጃ በዚህኛው ወገን ያሉት ናቸው። እነዚህ ከሰሜን ሸዋ በኩል ነው። እኒህ ችግሮች በተለያዩ አጋጣሚዎች በተለያዩ ሁኔታዎች ብቅ ቀልብ እያሉ የሰው ህይወት መጥፋት፣ የንብረት ወድመት ምክንያት እየሆኑ ነው እና ችግሩን በዘላቂነት ለመፍታት አቀዳችሁት ነገር አለ። የኦሮሞ ህዝብና የአማራ ህዝብ ካአሁንም በነበረው ወደፊት በሚኖረው እንቅስቃሴ ውስጥ አብሮ መኖር የሚፈልግ እና እየኖረ ያለ ህዝብ ነው። የህዝቦቹ ለማስመሰል ተሰራ እንጂ የሁለቱ ህዝቦች መሰረታዊ አጀንዳ ሆኖ አይደለም ግጭት። ትናንትም አብረው የኖሩ ናቸው። ዛሬም አብረው የሚኖሩ ወደፊትም አብረው የሚኖሩ ከእነዚህ ሁለት ህዝቦች ውጪ ማንም በአደጋም ጊዜ በችግርም በደስታም ጊዜ ሊደርስላቸው የሚ ችል የለም። ነገር ግን የእነዚህን አይነት ህዝቦች እሴት የሚሸረሽሩ አብረው እንዳይኖሩ የሚያደርጉ ፖለቲካዊ ፍላጎት ያላቸው አካላት ናቸው በውስጥ እየበጠበጡ ያሉት። ይህንን በበቂ ማስረጃ ላይ ተመስርቶ አካባቢውን ከእንዲህ አይነት እንቅስቃሴ ነጻ አድርጎ ህብረተሰቡ በሰላም ወጥቶ የሚኖርበትን እና የሚሰራበትን የአካባቢውን ሰላምና ደህንነት ለማስጠበቅ መስራት የሚገባን እየሰራን ነበር የነበረው። አሁንም ይኸው ነገር ይቀጥላል። አሁን ባለው ሁኔታ በቂ የሆነ የፌዴራል የጸጥታ መዋቅር ፌዴራል ፖሊስ የሚሆን የሀገር መከላከያ መከላከያ ሰራዊት ከክልሉ ልዩ ኃይል ፖሊስ አባላት ጋር በጋራ ተቀናይተው እያረጋጉ ነው ያሉት። በቅርብ ጊዜም በቁጥጥር ስር ይውላል ሙሉ በሙሉ። አህመድ ሀሰን ይባላለሁ። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ ነ የተወሰነ ችግር ተፈጥሯል። ችግሩ ወደ ያልሆነ አቅጣጫ እንዳይሄድ ና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናይተን ማህበረሰቡን አዌርነስ የመፍጠር ና የመመለስ ስራዎች ናቸው ስትሰሩ የቆዩት። አሁንም ይሄንኑ አጠናክረን የቀጠልንበት ሁኔታ ነው ያለው እና የተሻለ ውጤትም እየተገኘ ነው ያለው። ከመከላከያም ጋር ያለው ቅንጅት እጅግ በጣም ተዋጣለት ነው፣ የተሻለ ነው። ህዝባዊ ውይይት አድርጋቸው ነበረ። ትክክል ነው። ትላንትና የአርጡማ ፉርሲ ና ቆሪሜዳ አካባቢ ያለው ማህበረሰብ ከዚ በፊት በነበረው ክፍተት የተፈጠረውን ሁኔታ ለመቀየር ና የነበረውን አብሮነት ለመመለስ በራሱ ጊዜ የእኛ አመራሮች የማስተባበር ብቻ ስራ ሰርተው ከዛ ውጭ ግን ማህበረሰቡ በራሱ የእርቅ ፕሮግራም ነው የነበረው። ለዛሬውም ትላንትና ለተፈጠረውም ነገር የራሱ የሆነ በጎ ተጽዕኖ ያሳረፈበት ሁኔታ ነው ያለ። ከሰው ሞቱ ጋራ ተያይዞ የመጀመሪያ ቀን በልዩ ኃይል ተመቶ የሞተ ሰው አለ። ከዛ በኋላ ትላንትናም ጨምሮ እንደዚሁ ልዩ ኃይሉ ጋራ በነበረ ቶክስ ሶስት ሰው ደርሷል እካሁን ድረስ ማለት ነው። አቶ አህመድ ዘላቂ መፍትሄ ለማምጣት የችግሮች ምንጮች ታውቀዋል ማለት ነው ማለት እንችላለን። እሱ በሙሉ እንትን መናገር አይቻልም። አንዳንድ የሚታዩ ክፍተቶች አሉ። እነዛን ክፍተቶች ሁሉም አካላት ለህዝብ ሰላም፣ ለሀገር ሰላም ሲባል ቶለሬት ተደራርጉ ችግሮቹን መፍታት ይጠይቃል። ከጸጥታ መዋቅር ጋር የተፈጠሩ ክፍተቶች አሉ። እሱ እዛ አካባቢ ላይ የነበረውን ነገር ቆም ብሎ አይቶ የት ጋር ነው ችግሩ ያለው የሚለውን ነገር ግምግሙ መፍትሄ መስጠት በጣም እጅግ ወሳኝ ጉዳይ ይሆናል። በመሰረቱ የሀገር ሽማግሌን እያለፈ አባድ ኢራን የእኛን አመራር ጥሶ እያለፈ ያለው ከልዩ ኃይሉ ጋራ የተፈጠረው ችግር ብቻ ነው። ሌሎች ጉዳዮች ተጣርቶ የሚደረስበት ነው። ከዛ ውጭ ችግር እንዲሰፋ የሚፈልጉ ግለሰቦች ሊኖሩ ይችላሉ። ማህበረሰቡ በራሱ ጊዜ እንዲለያቸው፣ የሚስተካከሉም ከሆነ እንዲያስተምራቸው፣ የማይማሩም ከሆነ ደግሞ ለህግ የሚቀርቡበትን ሁኔታ የመፍጠር ጉዳይ ክሪቲካል ጉዳይ ነው። ዋጋ የምትከፍለው የሰው ህይወት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እስራኤል የሚገኙ ኤርትራውያን ጥገኝነት ጠያቂዎች ወደ ሀገራቸው መመለስን ጉዳይ አስመልክቶ ከ ጠቅላይ ሚኒስትሩ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተኛሁ ጋር ያደረጉት ውይይት የለም ሲሉ የጽህፈት ቤታቸው ምንጮች ለአሜሪካ ድምጽ ገልጸዋል። የእስራኤሉን ጠቅላይ ሚኒስትር በዋቢነት የጠቀሰው ደ ታይምስ ኦፍ ኢዝራኤል የተባለው ጋዜጣ የኢትዮጵያ መሪ ኤርትራውያን ስደተኞችን ወደ ሀገራቸው በመመለሱ ሂደት እገዛ ለማድረግ ተስማምተዋል ሲል ነበረ ሰሞኑን የዘገበው። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች እንዳሉት ግን የስደተኞችን ወደ ሀገራቸው መመለስ ጉዳይ እንዲያውም በሁለቱ መሪዎች ውይይት አልተነሳም። እስክንድር ፍሬው ዝርዝሩን ይዟል። ምንጮች ለአሜሪካ ድምፅ እንዳብራሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የእስራኤል አቻቸው በቅርቡ ያደረጉት ውይይት ስደተኞችን ወደ አገራቸው የመመለስ ወይም የማባረር ጉዳይ የተነሳበት አይደለም። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች እንደሚሉት በውይይቱ የተነሳው ከአፍሪካ ቀንድ አገራት ጋር ግንኙነትን የማጠናከር ጉዳይ ነው። የዚህ መነሻ ዘ ታይምስ ኦፍ እስራኤል የተሰኘው ድረገጽ ሰሞኑን ያወጣው ዘገባ ነው። ይኸው የኢንተርኔት ጋዜጣ ለዘገባው መነሻ ያደረገው ደግሞ የእስራኤሉ ጠቅላይ ሚኒስትር ከምርጫ ዘመቻቸው ጋር በተያያዘ ስለ ስደተኞች ተናገሩት ያለውን ነው። ኔታንያሁ በዚሁ የምርጫ ጉዳይ አስተያየታቸው በእስራኤል የሚገኙ ኤርትራውያን ጥገኝነት ጠያቂዎችን ወደ አገራቸው ለመመለስ ወይም ለማባረር ስለሚያደርጉት ጥረት ጠቅሰዋል ጋዜጣው እንደጠቆመው ጋዜጣው እንዳለው ኔታንያሁ ይህንኑ ሲያብራሩም ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚሁ ስደተኞችን ወደ አገራቸው በመመለሱ ሂደት ሊረዷቸው ቃል እንደገቡ የገለጹት። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች ግን ይህንን ዘገባ አስተባብለዋል። ስደተኞችን ወደ አገራቸው የመመለስ ወይም የማባረር ጉዳይም በሁለቱ መሪዎች ውይይት ወቅት አልተነሳም ነው ያሉት። በትክክል በዚያ ውይይት የተነሳ ያሉትንም አብራርተዋል። እነዚሁ ምንጮች እንዳብራሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያው ከኤርትራና ከአዲሱ የሱዳን መንግስት ጋር ግንኙነታቸውን ማጠናከር እንደሚፈልጉ ለኢትዮጵያዎቻቸው ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ይሄንኑ እንዲያመቻቹላቸው ኔታንያሁ ጥያቄ ማቅረባቸውንም ምንጮቹ አስታውቀዋል። ኔታንያሁ ከኤርትራና ከሱዳን ጋር ግንኙነታቸውን ማጠናከር ከሚፈልጉባቸው ምክንያቶች አንዱ የስደተኞችንና የጥገኝነት ጥያቄዎችን ጉዳይ ከሁለቱ መንግስታት ጋር ለመነጋገር መሆኑንም ምንጮቹ አመልክተዋል። ምንጮቹ እንዳሉት ጠቅላይ ሚኒስትር አብይ አህመድም በእስራኤልና በሁለቱ ሀገራት መንግስታት መካከል ያለውን ግንኙነት ለማመቻቸት እንደሚሞክሩ ተናግረዋል። ዘታይምስ ኦፍ ኢስራኤል በዘገባው እንዳመለከተው በአሁኑ ሰዓት 23100 ኤርትራውያን ጥገኝነት ጥያቄዎች በእስራኤል ይገኛሉ። ከእነዚህ መካከል 16,000 የሚሆኑት በይፋ የጥገኝነት ጥያቄ አቅርበዋል። 13,000 የሚሆኑት ደግሞ ጥያቄያቸው ተቀባይነት አግኝተዋል። የ5,500 ሰዎች የጥገኝነት ጥያቄም ውድቅ ተደርጓል። የቀሩት ጥያቄ ደግሞ በሂደት ላይ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቆንጅት ተከታዩ ዘገባችን የወራት መቀየርን የሚመለከት ነው። ንጉሴ አክሊሉ የቀን ቆጠራን ተከታትሎ እንደሚያደርገው ሁሉ ዛሬ ልክ በዚህ ሀገር እንደምናደርገው የኢትዮጵያውን ደም የሚያወዛግብ ይመስላል። ብዙዎች የጸደይ ወራት አድርገው ያስባሉ። ግን የጸደይ ወራት እንዳልሆነ ባለሙያ ጋብዞ ምጥን ግሩም ዝግጅት እንዴት እንደሚታይ ፀሐፍትንም ይጠቃቅሳሉ። አንድ ዝግጅት አሰናድቶልናል። መልካም እና ድምፅ ታወቅማ አይን ቅርቡ ቅንድብ እያለለት መቻያልና የባሕረ ሐሳብ መምህሩና ጋዜጠኛው ሄኖክ ያሬድ ነው እንዲህ የሚለው ምክንያታችንም ዛሬ ትናንት ክረምት አልቆ መጸው ገብቷል። ስለ መጸው ልናወራ ነው። ይህንን የመጸው ወቅት አንዳንዶች ጸደይ እያሉ ይጠሩታል። በእርግጥ ይህኛ ዛሬ መፀው ገባ ብለን የምንለው በፈረንጆቹ ጸደይ ነው። የባህር ሐሳብ መምህሩ መምህር ሄኖክ ያሬድ ይህንኑ በሰፊው ያስረዱናል። አሁን እቺ ክረምት የምትወጣው መስከረም ሀያ አምስት ነች። በማግስቱ መስከረም ሀያ ስድስት የሚገባው ዛሬ ማለት መፀው መከር ቀውኢ ቆ ይለዋል የአበባ ወቅት ነው። መጽሐፉ አበባ አበባ ያዘ፣ ሊዘረዘር ሊያፈራ፣ ደበበ ብሎ ነው የሚገልጸው። መስከረም መስከረም 25 መስከረም 25 ደግሞ ቀንና ሌሊት እኩል 12 12 ሰዓት የሚሆኑበት ሪና ማዕልት ወሌሊት ነው የተካ ባመት እሱ ሁለት አለ፣ መስከረም 25 እና መጋቢት 25 በኢትዮጵያ አቆጣጠር። በግሪጎሪያን አይደለም ጁሊያን እንኳን ወደኛ ይቀርባል። ምንም እንኳን በአመት ብተትና በወር ባንገናኝ ይቺ በስድስት ሰዓቷ አንድ ላይ ነን። ስለዚህ ይቺ ኢኩኖክስ የምትባሏ መስከረም ሀያ አምስት ማግስት መጸው ይገባል። ጸደይ እያሉ አለቦታው የሚደነቁሩ የሚደነጉሩ አሉ። ያለ እውቀት ዘፈኑበትም ስዕል ላይም ስለውበታል በድፍረት ያለ እውቀት። በፊት ጽፌበታለሁ። የደመራ ጊዜ የአዲስ አበባ ከንቲባ በትክክል ጠቅሰውታል። እሬቻን አስመልክቶ መልክቶ መልእክት ያስተላልፉ። ጠቅላይ ሚኒስትሩም ደግሞ ወደ ጸደይ ነው ያዘነበሉት፣ ግን አይደለም። እንግዲህ እሳቸው የሎሬት ጸጋይ ገብረ መድን አድናቂም ስለሆኑ እንደ ደራሲም የስነ ጽሶም ስለሆኑ ጸጋይንም ስለሚያደንቁ በራ የመስቀል ደመራ ጸደይ አረብበ ብሎ የጻፈውን ስለተከተሉ ጸደይ አሉ። ግን አይደለም። ጸጋይ ግን በኋላ አስተካክሏል። አንድ ኢልማ አባገዳ የሚል አንድ በሲዲ በተሰራጨው ግጥሙ ላይ መጸውን አምጥቷል። ዮሐንስ አድማስ እስኪ ተጠየቁ በሚለው መድበል ላይ ይሰለቻል ወይ የመጸው ነፋስ አብራጃው ሲነፍስ የጥቅም ተሄዳሪ የተሳሳየር ብሎ በትክክል አስቀምጦታል። ምሁራኑስ በዚህ ላይ ምን ይላሉ? ምሁራኑ የሊቁን የቅዱስ ያሬድን መሰረት ይዞ የእኛ እንደ መምህራኖቻችን ሊቃውንቶቻችን እኮ ምንድን ነው ያደረጉት? በእኛ ክረምት በእነሱ በጋ፣ በእኛ መጸው በእነሱ ጸደይ ነው የሚሉት። የእኛ ጀግኖች አሁን ክረምት ላይ ሰመር ይሉናል። ዩኒቨርሲቲዎቻችን፣ ኮሌጆቻችን ሰመር የለም። አውሮጳ ነው ሰመር፣ እኛ ጋር አይደለም። ስለዚህ ምንድን ነው በእውቀት ላይ መመርኮዝ ያስፈልጋል። በስርዓተ ትምህርት ውስጥም የለም የኢትዮጵያ ካሌንደር። ኢትዮጵያ እኮ ይለያታል ከዓለም ስንል መቼ አስተማር ነው ለትውልድ የኢትዮጵያ መለያ፣ የዘመን አቆጣጠር መለያ እንደ አንድ ተጨማሪ ትምህርት ሊሰጥበት የሚገባ ነው። አልያ ሳንተዋወቅ መተላለፍ ነው የሚሆነው። አመሰግናለሁ መምህር ሄኖክ ያሬድ ፋንታ። የዛሬ ፕሮግራሜን እዚህ ላይ ያበቃሁ። በሌላ ጊዜ እንገናኝ። ደህና ሁኑ። ንጉሴ አክሊሉን ለዘገባው ዘገባው እናመሰግናለን። አድማጮች፣ ዛሬ በሙዚቃ አድናቂዎች ዘንድ ከፍተኛ ሐዘን ያሳደረ የብዙ ሙዚቃ ስራዎች ባለቤት የሆነ አንድ ወጣት የሙዚቃ ሰው ከዚህ ዓለም ተለይቷል በሞት ተለይቷል። ከብዙ እውቅ ድምፃውያን ምርጥ ስራዎች ጀርባ ያለው ኤልያስ መልካ የሽኝት ፕሮግራሙ ዛሬ በብሔራዊ ቲያትር ተከናውኗል። የቀብር ስነ ሥርዓቱም ዛሬ በጴጥሮስ ወጳውሎስ ቤተ ክርስቲያን ተከናውነዋል። የደንገርመው አጠር ያለ መሰናዶ አዘጋጅታለች። እኔው በጣፎ ያለቀጠሮ ላለፉት ሁለት አስርተ ዓመታት የኢትዮጵያ ሙዚቃ በግጥምና በዜማ እንዲሁም በቅንብር ብዙ መንገድ መጥቷል። የኢትዮጵያ የሙዚቃ ኢንዱስትሪ ስመ ገናና የሆኑ የተለየ አቀራረብ ያላቸው እንደ ዘሪቱ ከበደ፣ ቴዲ አፍሮ፣ ሀይሌ ሩትስ፣ እዮ መኮንንና ሌሎችም የሙዚቃ ሰዎችን የተቀበለባቸው ዓመታት ናቸው። ከነዚህና ከሌሎች ታላላቅ የሙዚቃ ስራዎች ጀርባ ታዲያ የሙዚቃ አቀናባሪው ኤልያስ መልካ ስሙ ገኖ ይጠራል። ኤልያስ መልካ የኩላሊትና የስኳር ህመም ተይዞ ሕክምና እየተከታተለ የነበረ ሲሆን መስከረም 24 2012 ዓ ም ከዚህ ዓለም ላይ መለስ በሞት ተለይቷል። እስከ ህልፈተ ሞቱ ድረስ ከሙዚቃ ያልተለየ የጥበብ ሰው፣ አድናቂዎቹና የሙዚቃ አጋሮቹ በብሔራዊ ቲያትር ተገኝተው የሽኝት ፕሮግራም አድርገውለታል። አፍቃር ያዳኛለኝ በላኛው ሀገር በፕሮቴስታንት እምነት ውስጥ ያደገው ኤልያስ ከሙዚቃ ጋር የተዋወቀው ገና በልጅነቱ በቤት ውስጥ በሚደረጉ የጸሎት ፕሮግራሞችና በኳየር ውስጥ መሆኑ ይነገራል። የ11ኛ ክፍል ተማሪ እያለ ወደ ያሬድ የሙዚቃ ትምህርት ቤት ያቀናው ኤልያስ በቼሎ ሜጀር እና በፒያኖ ማይነር ከያሬድ ሙዚቃ ትምህርት ቤት መመረቁ ተነበበው የህይወት ታሪኩ ያበሳል። በስራዎቹ ብዛት ልክ መርካት ያልቻለው ኤልያስ በ1998 ዓ ም ላይ ትንሽ ጊዜ ወስዶ የሙዚቃ አካሄዱ ሌላ መስመር እንዲኖረው ተልሞ አብነት አጎናፍርን፣ ዘሪቱ ከበደን፣ ሚካኤል በላይነህን፣ ሚካያ በኃይሉን፣ ፍቅር አዲስ፣ ነቃ ጥበብን፣ እዮብ መኮንንን፣ ሀይሌ ሩትን፣ ቤሪን፣ የትያንን ላይን ማንን ጠርቶ ማንን እንደሚተው እስኪያካክት ድረስ በተለየ የፕሮዳክሽን ደረጃ አዳዲስ ተሰጦዎችን ይዞ መውጣቱን ቀጠለ። ይህ ጉዞው እስከ 2010 ዓ.ም ድረስ እረፍት አልባ በሆነ የሌት ተቀን ድካም እንቅልፍን አስረስቶ የሰራባቸውን ጊዜያት ያስታውሰናል። ኤልያስ የእነዚህ አልበሞች ሁለንተና ነበር። ግጥሙን ጽፎ ዜማ ደርሶ ሙዚቃውን አቀናብሮ ድምፃውያኑን ለስልቱ በሚስማማ መልኩ ገርቶ ድምፅ ቀርጾ አዋህዶ መሰል ብቻ ሲቀረው ስራውን አጠናቅቆ ለሙዚቃው አፍቃሪው እንካችሁ እስከሚል ድረስ እረፍ የሚባል አልነበረውም። ኤልያስ በተለያዩ ባንዶች ውስጥም የተጫወተ ሲሆን እስከ ባለፈው ቅዳሜ መስከረም 17 2012 ዓ.ም ድረስ ኤልያስ መልካ በፋና ላምሮት የድምፃውያን ተስጦ ውድድር ላይ በዳኝነት ሲያገለግል ቆይቷል። ዛሬ መስከረም 26 2012 ዓ.ም ከቀኑ 9 ሰዓት ላይ አድናቂዎቹና ቤተሰቦቹ እንዲሁም የሥራ ባልደረቦቹ በተገኙበት በጴጥሮስ ወጳውሎስ ቤተ ክርስቲያን ግብዓተ መሬቱ ተፈጽሟል። ሙዚቃ ከነ ሙሉ ክብሯ በኤልያስ ታልፋለች የሚባለት፣ ኤልያስ መልካ በስራዎቹ ለዘመናት ሲታወስ ይኖራል። ሄደንን ለመሰናዷዋ እናመሰግናለን። አድማጮች በኤልያስ መልካ ሕይወትና ስራ ላይ ያተኮረ ዝግጅት የፊታችን እሁድ የሚቀርብ መሆኑን ኮዲውና አስታውስ። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 ና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና ቆንጂት ታየነን። አሁን ወደ ለሁለተኛው አጋማሽ ወደ ተሰናዱት ቅንብሮች መሻገራችን ነው። ሳምንታዊ ስፖርት ነው የሚቀድመው። አዘጋጅና አቅራቢ ግርማቸው ከበደ። ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ትላንት በተጠናቀቀው የዓለም አትሌቲክስ ሻምፒዮና የኢትዮጵያውያን አትሌቶች ተሳትፎ ላይ እናተኩራለን። ግርማቸው ከበደ ነኝ። አብራችሁን ቆዩ። በዓለም አትሌቲክስ ሻምፒዮና ታሪክ በወንዶች ሶስት ሺ ሜትር መሰናክል ሜዳሊያ በማግኘት የመጀመሪያው ኢትዮጵያዊ የሆነው ለሜቻ ግርማ ውድድሩን ያሸነፈ መስሎት እንደነበር ተናግሯል። ለሜቻ በኬንያዊው ኮንሰስለስ ኪፕሩቶ ተቀድሞ የብር ሜዳሊያ ያገኘው በአንድ መቶኛ ሰከንድ ወይም በዜሮ ነጥብ ዜሮ አንድ ማይክሮ ሰከንድ በመዘግየቱ ነው። በዚህም ወርቅ ያገኘ መስሎት እንደነበር ገልጿል። ቁጥቁጥ መሰለ ነው። ቆይተስ ና ለኬንያ ሆነዋል፣ ግን ምንም ማድረግ አይቻልም። ለሜቻ የብር ሜዳሊያ ቢያገኝም በአንድ መቶኛ ሰከንድ ተቀድሞ ወርቅ በማጣቱ እንዳዘነ ግን አልደበቀም። ሁለተኛ ማውጣቴ በጣም ደስ ብሎኛል፣ ግን ለማክሮ ሰከንድ ይሄ ማውጣቴ በጣም ተሰምቶኛል፣ ግን የቀነኒሳ በቀለ የበርሊን ማራቶን አሸናፊነት ለድል እንዳነሳሳው በዓለም አትሌቲክስ ሻምፒዮናው ታሪክ በማራቶን የወርቅ ሜዳሊያ በማግኘት ከገዛኸኝ አበራ ቀጥሎ ሁለተኛ ኢትዮጵያዊ የሆነው ለሊሳ ደሲሳ ተናግሯል። ቀነኒሳ የበርሊን ማራቶንን ከሳምንት በፊት ሲያሸንፍ የማራቶን ሬከርድን በሁለት ሰከንዶች በመዘግየቱ ሳይሰብረው መቅረቱ ይታወሳል። ለሊሳ በዓለም ሻምፒዮናው በሴቶች ማራቶን የተሳተፉት አትሌቶች በሙቀቱ ምክንያት በሙሉ በማቋረጣቸው ተደናግጦ የነበረ ቢሆንም የቀነኒሳ ድል ማሸነፍ እንደሚቻል እንዳሳመነው ነው ተናግሯል። እኔ ሴቶች እንዳየ በጣም ደንቂጭም ነበር በጣም ደንቂጭም ነበር። ለምሳሌ ወደ አራት ወር ነው የተዘጋጀው። አሁን ኤፍኤል ያደረገው በቃ ዲካሙ እንደገና ያገር ስለሆነ በጣም ችግር ነበር። ከዛ በኋላ ቀነኒሳ አብሬ ነው የሚሰራው እኛ ነው የሚሰራው። እሱ ቤርሊን ሳሸነፍ እኔስ እንደማሸነፍ ልብ ውስጥ አስቀምጫለሁ። ምክንያቱም ምን አይነት ትሬኒንግ እንደምንሰራ ምን አይነት ኮች ትሪት ያለ ስለማ ከዛ በኋላ እንደማሸነፍ አወቅኩ። አየር ሁኔታው ለሊት ሙሉ እያየው ነበር የሴቶች አልተኛው። እንደውም ማግስቱ ትሬኒንግ ነበር ትሬኒንግ ራሱ ትንሽ ነው ሰረ ደክመለው፣ ግን ዛሬው እንዳየው ጥሩ ነው ከአዳማ አየር ብዙ አይበላለጥም አሪፍ ነው። እኔ ሁሌ ትሬኒንግ የምሰራው ለአለ ዋንጫና ለኦሎምፒክ ነው። አሁን እግዚአብሔር መግዜን የአለዋንጫ ዋንጫ ውንጤት አግኝች አለው። ቀጣይ የኦሎምፒክ ነው የሚመኙ። ጥሩ በማራቶን የብር ሜዳ ላይ ያገኘው ሞሲነት ገረመው በበኩሉ ከለሊሳ ጋር እየተነጋገርን የሮጥ ነው ብሏል። አዎ እየተነጋገርን ሮጥ ነው፣ ውሃም እየተሰጣጠን የሮጥ ነው እየተጋገዝ እና ጥሩ ነበር። መጨረሻ አካባቢ መሄድ አለብን ሲለኝ ስሜት ታለው ኔግሬ ስለማልችል መጠበቁ ነው የሚሻለኝ አልኩት። እሱ እየመራ እያለ ከዛ በኋላ እንደገና እንደማላግዘው ሲያቅ ወደኋላ ገባ። የመጨረሻው አማራጭ ነበር ጠብቆ መሄድ ነው መፌሱን እና ከዚህ ቀር አድርገን ብንሄድ ልጆችን በአጭሩ መቁረጥ እንችላለን ያለኝ እሱ እና፣ በዛ ሰዓት ላይ ማገዝ አልቻልኩም ነበር። እግሬ ላይ ትንሽ ትሬኒንግ ላይ እያለሁ ከሶስት ሳምንት ሲቀር ጀምሮ ትንሽ አሞኝ ነበር። እመጣለሁ ብዬ አላሰቡም ነበር። ጉዳፍ ፀጋይ በቶኪዮ ኦሊምፒክ ታሪክ ለመስራት እንደምትሮጥ ተናግራለች። በካታር ዶሃ በተካሄደው የዓለም አትሌቲክስ ሻምፒዮና በሴቶች 1500 ሜትር ሶስተኛ በመውጣት የነሐስ ሜዳሊያ ያገኘችው ጉዳፍ በውድድሩ የሜዳሊያ ቦታን ይዛ ለማጠናቀቅ አቅዳ እንደነበር ነው የተናገረችው። ሆላንዳዊቷ ሲፋን ሀሰን ባሸነፈችው በዚህ ውድድር ጉዳፍ የገባችበት 3 ደቂቃ 54 ሰከንድ 38 ማይክሮ ሰከንድ የግሏ ምርጥ ሰዓት ነው። ከቁጥሬ ዱለቻና ገንዘቤ ዲባባ ቀጥሎ በዓለም አትሌቲክስ ሻምፒዮና በሴቶች 1500 ሜትር ሜዳሊያ ያገኘች ሶስተኛዋ ኢትዮጵያዊት የሆነችው ጉዳፍ ከውድድሩ በኋላ በሰጠችው አስተያየት ከወራት በኋላ በሚካሄደው የቶኪዮ ኦሊምፒክ የተሻለ ታሪክ ለመስራት እንደምትዘጋጅ ተናግራለች። ይሄ የሀገር ውድድርም ስለሆነ ራሴ የማስተዋወቅበት መድረክም ስለሆነ በደንብ ትረኒጌ በደንብ ሰርቼ ነው የመጣሁት። መጀመሪያ ግን ያው መጣሪያ ማለፍ እንዳለብኝ ነው ውስጤ ና ሳምኜ የመጣውት። መጣሪያ ሳልፍ ግን ማደሊስት መሆን አለብኝ ብዬ ነው ወደ ውስጥ ምንም ስፍራት ስሜት ሳላረግ ነው የገባው። አዎ ያው እኔ ግን በቃ ማደሊስት መሆን አለብኝ ብዬ በቃ ውስጤ ነው። በደንብ በእልህ ነበር ስሄደ ነበረው ውስጤ በቃ ወደ ማደሊስት ነው ቀልቤ የነበረው። ምንም አላየውም ለሰው። ኦሎምፒክ ያው እንደ ማንኛውም አትሌት ከአለም ሻምፒዮና አንደኛ ቀጥሎ አለም ሻምፒዮን ነው። ያው እኔም ተስፋዬ ሳልቆርጥ በደንብ ሰርቼ እንደሌላ አትሌት ታሪክ ለመስራት ነው የምፈልገው። በናይኪ ኦሪገን ፕሮጀክት የወደፊት ቆይታው ላይ እንዳልወሰነ ዮሚፍ ቀጀልቻ ተናግሯል። የናይኪ ኦሪገን ፕሮጀክት አሰልጣኝ የነበሩት አልቤርቶ ሳላዛር ከአበረታች ቀመሞች ጋር በተያያዘ ሕግ ተላልፈዋል በሚል በዩናይትድ ስቴትስ የጸረ አበረታች ቀመሞች ጽሕፈት ቤት የአራት ዓመት እገዳ ተላልፎባቸዋል። የኢትዮጵያ ብሔራዊ የጸረ አበረታች ቀመሞች ጽሕፈት ቤት ኢትዮጵያውያን አትሌቶች ለሁለት ዓመት ከአሰልጣኙ ጋር እንዳይሰሩ አግዷቸዋል። ላለፉት ወራት በናይኪ ኦሪገን ፕሮጀክት ሲሰለጥን የቆየው ዮሚፍ በዓለም አትሌቲክስ ሻምፒዮናው በአስር ሺህ ሜትር የብር ሜዳሊያ ካሸነፈ በኋላ በሰጠው አስተያየት በድሉ መደሰቱን ገልጾ በፕሮጀክቱ ስር የሚኖረውን ቆይታ ግን እንዳልወሰን አስታውቋል። ለብዙ ጊዜያት ጉዳት ላይ ነበርኩኝ። ከጉዳት ያገገምኩት ገና ስድስት ሳምንታቴ ነው። በዚች ስድስት ሳምንታት በጣም ጥሩ ትሬኒንግ ይሰርቻለሁ፣ ጥሩ ተዘጋጅቻለሁ። አስር ሺህ የመጀመሪያ ውድድሬ ነው። በመጀመሪያ ውድድሬ የብር መዳሊያ በማግኘት በጣም ደስተኛ ነኝ። ለአገር የሚያኮራል ብዬ ማስበው ነው። ደስ ብሎኛል። በሞራልና በሳይኮሎጂካሊ ያመጣብኝ ጉዳት የለም። እኔ ስራዬን ነው የምሰራው። ስራዬ ላይ ነው ፎከስ የማደርገው። ስራዬን ደግሞ እስፖርት ከምንም ነጻ በሆነ መንገድ ነው የሚሰራው። ለዛ አቅሙ አለኝ፣ ብቃቱ አለኝ፣ በራሴ ላይ ሙሉ ኮንፊደንስ አለኝ። ምንም ያመጣብኝ እንትን የለም። ወደፊትም እስፖርትን ነፃ በሆነ መንገድ እሰራበታለሁ፣ እቀጥልበታለሁ ከናፊ አሁን እዛ እሰራለሁ አልሰራም በሚለው ላይ አሁን አልወስንም። አሁን ስራ ላይ ነው ያለሁት። ውድድር አለ ከፊቴ፣ ሶስት ሳምንት ነው የሚቀረ ውድድሩ ላይ ራሴን ፎከስ አደርጋለሁ። ከዛ እማከርበታለሁ ይወያይበታለሁ። በራሴም ይቀጥላለሁ ወይ አልቀጥልም ለሚለው ምንም የደረስኩበት ነገር የለከነራት ደቢ የዓለም አትሌቲክስ ሻምፒዮናው ትላንት ሲጠናቀቅ ዩናይትድ ስቴትስ የበላይ ሆና ጨርሳለች። 14 ወርቅ 11 ብርና አራት ነሐስ በአጠቃላይ 29 ሜዳሊያዎችን አሸንፋለች። ኬንያ በአምስት ወርቅ ሁለት ብርና አራት ነሐስ በአጠቃላይ በ11 ሜዳሊያዎች ሁለተኛ ሆና አጠናቃለች። ኢትዮጵያ በሁለት ወርቅ አምስት ብርና አንድ ነሐስ በድምሩ በስምንት ሜዳሊያዎች አምስተኛ ሆናለች። ኢትዮጵያ ከሁለት ዓመት በፊት በተደረገው በለንደኑ የአትሌቲክስ ሻምፒዮና ካገኛቻቸው የሜዳሊያ ቁጥር የበለጠ በዶሃ አግኝታለች። ከአንደኛ እስከ ሶስተኛ የወጡት ኢትዮጵያውያን አትሌቶች ከአጠቃላይ የሽልማት ገንዘብ አራት ከመቶን ያገኛሉ። የዛሬ የስፖርት ዘገባዎቻችን እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ። ገርማቸውን ለሳምንታዊ ስፖርት ጥንቅሩ እናመሰግናለን። አድማጮች አሁን ተከታዩ አፍሪቃ ነክ ርዕሶች የካሜሩን ፕሬዝዳንት ፖል ቢያ ከ300 በላይ የሚሆኑ አማጽያን ከእስር እንዲፈቱ አዘዋል። ተገንጣዮቹ ግን ቢያንስ የሁለት ሺህ ሰዎችን ህይወት ያጠፋውን ጦርነት ለማስቆም ይሄ በቂ አይደለም እያሉ ናቸው። በሀገሪቱ ሰላም ሊመለስ የሚችለው በዕድሜ ፍታ ቅጣት እስር ቤት የሚማቅቁት መሪዎቻችን ካለምንም ቅድመ ሁኔታ ሲፈቱ ብቻ ነው የሚል እምነት እንዳላቸው ነው የሚያስገነዝቡት። የፕሬዝደንቱ የምህረት ትእዛዝ የወጣው የሀገሪቱ መንግስት በያዝነው ሳምንት ብሔራዊ ንግግር እንዲደረግ ባስተባበረበት ወቅት እንደሆነ ዘጋቢያችን ሞኪ ኤድዊን ኪንዲዜጋ ከያውንዴ በላከው ዘገባ አመልክቷል። አዳነች ፍስሀዬ ለሳምንታዊው አፍሪካ ነክ ርዕሶች አሰናድተዋለች። ባለፈው ሐሙስ የወጣው የፕሬዝደንት ፖል ቢያ ትእዛዝ ከካሜሩን እንግሊዝኛ ተናጋሪ ክልሎች 333 አማጽያን የፍርድ ሂደት እንዲቋረጥ አድርጓል። የትእዛዙ ዓላማ ካለፉት ሦስት ዓመታት ወዲህ ሲካሄድ የቆየውን ቢያንስ በሁለት ሺህ የሚገመቱ ሰዎች ሕይወት ያጠፋውን ግጭት ለማርገብ የሚያደርጉት ጥረት አካል መሆኑን ብያ ገልጸዋል። በንግግሩ የተሳተፉት የሰው ልጅ እድገት ጥናት ምሁር ሲልቫንሱም ፎሪያ ቢያ ተከሳሾቹ እንዲለቀቁ ማዘዛቸው አዎንታዊ ነው፣ ነገር ግን እንግሊዝኛ ተናጋሪ የካሜሩን ክፍል ከአብዛኛው ፈረንሳይኛ ተናጋሪ ጋር በእኩል ዓይን የሚታይ ሆኖ እንዲሰማቸው መንግስት የተሻለ ስራ መስራት አለበት ይላሉ። ስራችን ገና እየተጀመረ ነው። ሁሉም ሰነዶች በእኩል ደረጃ በእንግሊዝኛና በፈረንሳይኛ መተርጎም ይኖርባቸዋል። አንዱ ቋንቋ ከሌላው ትንሽም ቢሆን አንሶ መቅረብ የለበትም። የካሜሩንን ባህል ለመቀየር እየሞከርን ነው። በንግግሩ ለመሳተፍ ሲል ከእንግሊዝኛ ተናጋሪ ከተማ የተጓዘው የ29 ዓመት ዕድሜ ታክሲ ነጂ በሀገሪቱ ሰላም ሊመለስ የሚችለው በወታደራዊ ችሎት ዕድሜ ይፍታህ የተፈረደባቸው የአማጽያኑ መሪዎች ካለምንም ቅድመ ግዴታ ከእስር ሲፈቱ ብቻ ነው ይላል። ጁሌሳ ኩዬ ታቤ የተባሉ ከ47 ደጋፊዎቻቸው ጋር በናይጀሪያ ተይዘው ባለፈው ዓመት ወደ ካሜሩን የተላኩትን ዋናው የአማጽያን መሪን ያካትታል። ና በናይጀሪያ የታሰሩትን የአማጽያኑ መሪዎች ካልፈቱ በስተቀር ምንም ቢሉ ምን በዚች ሀገር ሰላም አይኖርም የሰላሳ አምስት አመት ዕድሜው ኮቦ ኢማኑዌል ደግሞ እንግሊዝኛ ተናጋሪ የሆኑት ሰሜን ና ደቡብ ምዕራብ ክልሎች የውስጥ አስተዳደር መብት ማግኘት አለባቸው ይላል። ገዢዎቻችንና አስተዳዳሪዎቻችንን መምረጥ ያለብንና ጥሪታችንን መቆጣጠር ያለብን ጊዜ ደርሷል። ባሜንዳ የተባለችው በእንግሊዝኛ ተናጋሪ ክልል ያለች ከተማ የካቶሊክ ሊቀ ጳጳስ ፎንቴን ኢሱያ የሀገሪቱ ፕሬዚደንት አማጽያንን ከእስር እንደሚፈቱ ካስታወቁ በኋላም ቢሆን ባሜንዳና ማምፌ የተባሉት ከተሞች በሚገኙባቸው አራት የእንግሊዝኛ ተናጋሪ ከተሞች ላይ ውጊያ እንደነበር ጠቁመዋል። አሁን የምንገኝበትን ሁኔታ ያስከተለው ችግር ህዝቡ በመንግስታዊ አወቃቀር ላይ ደስተኛ ባለመሆኑ ነው። እኛ በሚገባ ሊያረካ የሚችል የመንግስት አይነት ፌዴራሊዝም ነው እንላለን። አድማጮች አፍሪካ ነት ቅርሶችን ነበር የተከታተላችሁት። የምሽቱ ዝግጅታችንን ልናገባድድ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከቆንጅታ እየንሰማ ና ለምሽቱ ያሰናዳ ነውም በዚሁ እናገባድዳለን። በመላ ኢትዮጵያ ከሚገኙ 11 ከተሞች 220 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ስራ መጀመሩን የሰራተኛና ማህበራዊ ጉዳይ ሚኒስቴር አስታውቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ዛሬ በትግራይ ክልል መቀሌ ጉብኝት አድርገዋል። አምባሳደር ሬነር በጣም ፍሬያማ ውይይት ጉብኝት ማድረጋቸውን የገለጸው ከኤምባሲው የወጣው መግለጫ ከክልሉ ምክትል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤልና ከንግድ ምክር ቤት አመራር ጋር ተነጋግረዋል ብሏል። የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድኖች ባለፈው ዓመት የተደረሰውን የሰላም ስምምነት ተግባራዊ ለማድረግ ፈንጥነው ፈጥነው መንቀሳቀስ አለባቸው ሲሉ በሀገሪቱ የብሪታንያ አምባሳደር አሳስበዋል። አድማጮቻውን ለምሽቱ ያዘጋጀናውን በዚሁ ማብቃታችን ነው። ከትላንት በስቲያ ከዚህ ዓለም በሞት የተለየውን ከብዙ ዕውቅ ድምፃውያን ሥራዎች ወይም ምርጥ ሥራዎች ጀርባ ያለውን ኤልያስ መልካን ሥራዎች የሚመለከቱ ዜማን እንጋብዝ መተቻለሁ። ይዘው ስላንቺ ወረደ ሲርቅብኝ ድምፅሽ ከጆሮዬ እኔው መጣሁ ያለቀጠሮ። አድማጮች፣ ቀደም ብዬ እንደጠቆምኩት ከኤልያስ መልካ ሥራዎች አንዱ ነው የምትሰሙት። እኛም በዚሁ እንሰናበት። የትግርኛ ስርጭት ይቀጥላል። እኛ በኩል ሰላም ደህና ደሩ My to the